ኢትዮጵያውያንና ማህበራዊ መገናኛዎች አዲሱ ጋቢና ቪኦኤ ፕሮግራም ኢትዮጵያውያን ማህበራዊ ሚዲያን እንዴት ይጠቀሙበታል፣ እንዲሁም ታዋቂ ኢትዮጵያውያንና የማያውቁት የፌስቡክ ገጾቻቸው የሚል ርዕስ አንድ ፕሮግራም አሰናድተው ነበር። እንዳልካቸው ኃይለ ሚካኤል ይባላል። ትምህርትን በኢንተርኔት ስለማቅረብ ኢለርኒንግ አስመልክቶ ጥናት አድርጓል። በአርባ ምንጭ ዩኒቨርሲቲ የጋዜጠኝነት መምህር ነበር። የዞን ዘጠኝ የጡመራ መድረክ አንዱ መሥራች ነው። በአሁኑ ሰዓት አሜሪካ ውስጥ በሚገኘው ኦሬገን ዩኒቨርሲቲ የዶክትሬት ዲግሪ ጥናቱን እያደረገ ነው። የትነበርክ ታደለ በመምህርነትና በትምህርት አስተዳደር ሥራ ላይ ረዘም ላሉ ዓመታት አገልግሏል። በማኅበራዊ ሚዲያ ዘርፍ በዋነኛ ተጠቃሽ የሆነው ፌስቡክን ካለፉት ሁለት ዓመታት ጀምሮ እንደ ዋነኛው የብዙሃን መገናኛ መድረክነት ይጠቀምበታል፣ ይጽፋል፣ ይወያያል። ጽዮን ግርማ ኢትዮጵያውያንና ማኅበራዊ ሚዲያ አጠቃቀምን በተመለከተ ሁለቱንም እንግዶች አወያይታ የሚከተለውን ዘግባለች። ማህበራዊ ድረገጽ በዓለም ዙሪያ ሁለት ቢሊዮን ተጠቃሚዎችን አፍርቷል። በተጠቃሚዎች ብዛት ከማህበራዊ ድረ አምባዎች ፌስቡክ ቀዳሚውን ስፍራ ይዟል። በቢሊዮን ከሚቆጠሩት የፌስቡክ ተስተናጋጆች መካከል አንድ ነጥብ ሁለት ሚሊዮን የሚሆኑት ከኢትዮጵያ የተመዘገቡ እንደሆኑ በየጊዜው መጠናዊ መረጃ የሚሰጠው ሶሻል ቤከርስ የተባለ ድረገጽ ያስረዳል። በዚህ አሀዝ ላይ ከኢትዮጵያ ውጪ የሚኖሩ ፌስቡክ ተጠቃሚዎች ቁጥር ሲጨመር የተገልጋዩን ቁጥር ወደ አንድ ነጥብ ስምንት ሚሊዮን ከፍ እንደሚያደርጉት ይገመታል። በኢትዮ ቴሌኮም ላይ የተሰራ ጥናት እንደሚያሳየው በአሁኑ ሰዓት 90 ሚሊዮን ከሚደርሰው ህዝብ ቁጥር 34 በመቶ የሚሆነው የሞባይል ስልክ አገልግሎት ተጠቃሚ ነው። 2.3 ከመቶ የሚሆነው ደግሞ የኢንተርኔት አገልግሎት ይጠቀማል። ኢንተርኔት አገልግሎት የመጠቀም እድል ካለው ውስጥ 85 በመቶ የሚሆነው የማህበራዊ ሚዲያ አገልግሎት ተጠቃሚ ነው። ፌስቡክ በተጠቃሚዎች ብዛት ከማህበራዊ ድረገጾች ቀዳሚውን ስፍራ ቢይዝም የተጠቃሚዎቹ ማንነትና የአጠቃቀም ተቃርኖቹ በብዙ የሚያነጋግር ነው። ማንነታቸውን ደብቀው ራሳቸውን በተለያየ ማንነት የሚያስተዋውቁ የማንነታቸውን መደበቅ እንደ ጥሩ አጋጣሚ በመጠቀም በስድብ አካባቢውን የሚያበላሹ ራሳቸውን በምስል ድምፅ እየቀረጹ ከማዶ ማዶ የሚሰዳደቡ፣ እምነትና ምዕመናንን የሚዘልፉ፣ ብሔርን ከብሔር በነውረኛ ቃላት የሚወርፉ ስንክሳረኞችን ጨምሮ የያዘ መድረክ ቢሆንም የመናገርና የመጽሐፍ ነጻነት መብት በታፈነባቸው ሀገሮች እንደ አይነተኛ ሚዲያ ሆኖ አይነተኛ ሚዲያን ወይም ሜን ስትሪም ሚዲያን መስሎ ሲያገለግል ቆይቷል። ይህን መድረክ እንደ አይነተኛ ሚዲያ ከሚገለገሉበት ኢትዮጵያውያን ተጠቃሚዎች ውስጥ አዲስ መረጃዎችን የሚያቀርቡ፣ ሀሳባቸውን በለዘብታ ተዋሶ የሚያንሸራሽሩ፣ በፖለቲካዊ ኢኮኖሚያዊና ማህበራዊ ርዕሰ ጉዳዮች ላይ ያሏቸውን አቋም በሚያንጸባርቋቸው አስተያየቶች የሚገልጹና ርዕቱ ሀሳቦችን በማመንጨት የሚያወያዩ፣ የሚያነቃቁና የሚከራከሩትም ተጠቃሾች ናቸው። እንዳልካቸው ኃይለ ሚካኤል ትምህርትን በኢንተርኔት ስለማቅረብ ኢለርኒንግ አስመልክቶ ጥናት ያደረገ የቀድሞ የአርባ ምንጭ ዩኒቨርሲቲ የጋዜጠኝነት መምህር አሁን ደግሞ በዩናይትድ ስቴትስ ኦሪገን ዩኒቨርሲቲ የዶክትሬት ተማሪ ነው። እንደ አውሮፓውያን አቆጣጠር ከ2008 አመተ ምረት ጀምሮ ከማህበራዊ ሚዲያ ጋር ቁርኝት እንዳለው ይናገራል። ያለኝ ቁርኝት ከመማር ራሴን ሀሳቤን ከመግለጽ ባለፈ ከሌሎች ተመሳሳይ ሀሳብ ካላቸው ሰዎች ጋር እንድገናኝ ረድቶኛል። ኢትዮጵያን የፖለቲካ የማህበራዊ እና የኢኮኖሚ ሁኔታ በደንብ እንድረዳበት እና በእኔ ሀሳብ ዙሪያ የሚስማሙ ሰዎች ምን አይነት ሀሳብ አላቸው የሚለውን እንድረዳበት የረዳኝ የግንኙነት መንፍኤ የሆነ ትልቅ ክስተት ነው። በመምህርነት በትምህርት አስተዳደርና በጋዜጠኝነት ረዘም ያለ ጊዜ ያሳለፈው የትነበርክ ታደለ ከማህበራዊ ድረገጾች አንዱ የሆነውን ፌስቡክ መጠቀም ሲጀምር ከጓደኞቹና ከቤተሰቦቹ ጋር የግልና የቤተሰቡን ጉዳዮች ነበር የሚያካፍልበት ስራ አንድ ላይ ወደ ጋዜጠኝነቱ በመደበኛ ከገባ በኋላ በተለያዩ ጋዜጦችና መጽሔቶች የሚሰራቸውን ወይም የሚጽፋቸውን ጽሁፎች በዚሁ ድረገጽ ማካፈል ጀመርኩኝ። ከሁለት ሺ አስራ ሁለት ላይ ኢስት አፍሪካን የሚል አንድ ብሎግ ጀመርኩ። ግን ያንን ብሎግ የሚያነብልኝ ብዙ ሰው እንዳልነበረ ሳረጋግጥ ካሉኝ ጊዜዎች በሙሉ አብዛኛውን ጊዜ እየሰጠሁኝ በፌስቡክና በትዊተር እንደዚሁ የተለያዩ ማህበራዊ፣ ፖለቲካዊ እና ኢኮኖሚያዊ ጉዳዮችን አነሳለሁኝ። ሁለቱም እንግዶቼ ማህበራዊ ሚዲያን እንደ አይነተኛ ሶሻል ሚዲያ ይገለገሉበታል። መረጃን ይሰጡበታል። መረጃን ይቀበሉበታል። ከሌሎች ሰዎች ጋርም ይተዋወቁበታል። ማህበራዊ ሚዲያ ስንል ምን ማለታችን እንደሆነ ለሁለቱም ያነሳሁላቸው ጥያቄ ነበር። ማህበራዊ ድረገጽ በኢንተርኔት ላይ ከምንጠቀማቸው እጅግ በጣም ዝነኛ ከሆኑ ድረገጾች ና መሳሪያዎች መካከል ዋነኞቹ እንደሆኑ እንዳልካቸው ኃይለሚካኤል ገልጻል። ማህበራዊ ሚዲያ ወይም ማህበራዊ ድረገጽ ተብሎ ከሚታወቁት ዋና ዋናዎቹ ፌስቡክ፣ ጉግል ፕላስ፣ ትዊተር፣ ተምብለር፣ ኢንስታግራም እና ሌሎችም በርካታ የማህበራዊ ድረገጽ ሚዲያዎች አሉ እና እነኚህ እንግዲህ በብዛት ሚሊዮኖች የሚቆጠሩ ተጠቃሚዎች አሏቸው። በዓለም አቀፍ ደረጃ ብዙ ተጠቃሚ ያለው የማህበራዊ ድረገጽ ፌስቡክ ነው። ከዛ በመቀጠል ደግሞ ትዊተር አሁን ይከተላል። አሁን አሁን እንደውም በጣም ትልቅ ዝና እና ተጠቃሚ እያተረፈ የመጣው ትዊተር ነው። ምክንያቱም ብዙ ሰዎች፣ ብዙ ባለስልጣኖች እና የዊኪ ሚዲያ አውታሮች በብዛት ትዊተር ላይ ዜናን ስለሚናገሩ ብዙ ኢትዮጵያውያን ወደ ትዊተር እየመጡ ነው እና እንግዲህ ማህበራዊ ድረገጽ በአጭሩ ብዙ በሚሊዮኖች የሚቆጠሩ ተጠቃሚዎች ያሏቸው የተለያዩ ርዕሰ ጉዳዮችን የምንወያይባቸው ድረገጾች ናቸው። ማለት ማህበራዊ ሚዲያ ለግለሰቦች የሚሰጠውን ጥቅም አስመልክቶ የት ነበር ከታደለ ሲናገር እያንዳንዷን የዕለት ተዕለት እንቅስቃሴያችንን ወደፊት አምጥተን ለመወያየት እድል ፈጥሮልናል፣ ይላል። እያንዳንዱን የዕለት ተዕለት እንቅስቃሴያችንን ወደፊት አምጥተን እንድንወያይበት እንድንነጋገርበት፣ የሚያደርገን አንድ ራሱን የቻለ ማዕቀፍ ሆኖ በተለይ ለኢትዮጵያውያን ደግሞ እንደ ማንኛውም ማህበራዊ ደረጃ ዝም ብለን ፎቶ ለጥፈን ወይም የተለያዩ የቤተሰብ ጉዳዮችን የምንነጋገርበት ሳይሆን ባለን የሚዲያ ችግር የተነሳ ነፃ ጋዜጣ፣ ነፃ መጽሔት፣ ነፃ ሬዲዮ ና ቴሌቪዥን ዜጎች በተለያዩ ጉዳዮች ላይ መወያየት የማይችሉበት ሁኔታ ስላለ በሀገሪቱ ውስጥ በዚህ ሰዓት ሰዎች ሙሉ በሙሉ ጊዜያቸውን ፊታቸውን ወደ ማህበራዊ ድረገጾች አምጥተዋል ብዬ አስባለሁኝ። ምክንያቱም በምናነሳቸው ጉዳዮች ላይ ወዲያውኑ ያነባሉ፣ አስተያየት ይሰጣሉ፣ የበለጠ እንድትጽፍ ያበረታታሉ። እና እነዚህ የምታያቸው ነገሮች ማህበራዊ ድረገጽ የሚለውን ትርጉም ይበልጥን እንድረዳው ነው ያደረገኝ። እንዳልካቸው ማህበራዊ ሚዲያ ላይ ረጅም ጊዜን ያሳለፈ በመሆኑ ማህበራዊ ሚዲያ ለኢትዮጵያውያን ተጠቃሚዎች እየሰጠ ያለውን አገልግሎት ያስረዳል። ኢትዮጵያ ብዙ መገናኛ ብዙኃን የታፈነባት ሀገር ስለሆነች ማህበራዊ ሚዲያ ይሄንን መገናኛ ብዙኃን የሚጫወቱትን ሚና ተክቶ እየተጫወተ ነው። በአሁኑ ሰዓት እንግዲህ የኢትዮጵያ ሚዲያ የታፈነባት ሀገር ናት ስንል ዳታም አለን። በየሳምንቱ የሚታተሙ መጽሔቶች ቁጥር እና ጋዜጦች፣ መጽሔቶች አንድ ላይ ተደምረው ለምሳሌ ናይሮቢ ኬንያ ከሚታተመው የዴሊ ኔሽን የሚባለውን ጋዜጣ ብንወስድ ድምሩ አንድ አይሆን። በጣት የሚቆጠር የሬዲዮ ጣቢያ ነው ያለው። አንድ ለእናቱ የሆነ ቴሌቪዥን ጣቢያ ነው ያለው እና ማህበራዊ ሚዲያዎች አሁን እየተጫወቱ የመጡት ሚና ይሄንን የመተካት ነው። እንግዲህ ማህበራዊ ሚዲያ ዋነኛው ጥቅሙ ዜጎች በአካባቢያቸው የሚካሄደውን ነገር ፎቶ አንስተው ሊሆን ይችላል፣ ቪዲዮ ቀርጸው ሊሆን ይችላል ወደ ማህበራዊ ድረገጽ ያመጡታል። ወደ ፌስቡክ ሊሆን ይችላል፣ ወደ ትዊተር ሊሆን ይችላል። እንግዲህ አሁን ሰሞኑን ራሱ በኢትዮጵያ እየተካሄደ ያለውን የኦሮሞ ተማሪዎች ተቃውሞ በመጀመሪያ የዘገቡት ማህበራዊ ሚዲያ ተጠቃሚዎች ናቸው። ይህን በማድረጋቸውም ቪኦኤን ጨምሮ ሌሎችም ትልልቅ የሚዲያ አውታሮች ለጉዳዩ ትኩረት ሰጥተው እንዲዘግቡት ማድረግ ችለዋል። ኢትዮጵያኖች ማህበራዊ ሚዲያን በተለያየ መንገድ እንደሚጠቀሙበት የሚናገረው እንዳልካቸው፣ አንደኛ ያው ራሳቸውን ለመግለጽ ይጠቀሙበታል። ፖለቲካ አስተሳሰባቸው ለማራመድ ይጠቀሙበታል። የሃይማኖት፣ የባህል እና የተለያዩ ህይወታቸውን ተሞክሮ የሚያካፍሉበት ድርገው ይጠቀሙበታል። ነገር ግን ይህን በሚያደርጉበት ወቅት ማህበራዊ ሚዲያ ላይ ማንነታቸውን ይደብቃሉ። ከሌሎች ሀገሮች የፌስቡክ ተጠቃሚዎች ጋር ሳነጻጽረው የኢትዮጵያ ወይም የማህበራዊ ሚዲያ ተጠቃሚዎች በብዛት ራሳቸውን ይደብቃሉ። ይህም ደግሞ ማንነትን መደበቅ በሚደረገው ውይይት ላይ ውይይቱ ፈር የለቀቀ አይነት እንዲሆን፣ መሰዳደብ እንዲሆን እንዲሁም ሰዎች ውይይቱን የምር እንዳይወስዱት የሚያደርግ አይነት አዝማሚያ ይታያል ይታይበታል። ይህም ሆኖ ይህ ግን አሁን ማህበራዊ ሚዲያ እየሰጠ ያለው አገልግሎት ዋናዎቹ የሚዲያ አውታሮች የሚሰጡትን አገልግሎት በመተካት ላይ ይገኛል ማለት ነው። ማህበራዊ ሚዲያ በርካታ ጸሐፊዎች እንዲፈጠሩም እድል ፈጥሯል የሚለው እንዳልካቸው፣ አሁን ጥቅሙን እየተረዱ የመጡት ሁሉ በሚገባ መቀላቀል ሲጀምሩ ማንነታቸውን ደብቀው የሰው ማንነት እየተላበሱ መድረኩን የስድብ መድረክ በማስመሰል ተገልጋዮችን የሚያረቁ ተጠቃሚዎች እየጠፉ እንደሚመጡ ይገልጻል። ሁለቱም አስተያየት ሰጪዎች አሁን ያለው ማህበራዊ ሚዲያ በርካታ የአጠቃቀም ችግሮች ቢኖርበትም የተጠቃሚዎች ቁጥርና ጠቀሜታውን የሚያውቁ ሰዎች እየተበራከቱ በመምጣታቸው የመንግስት ፖሊሲ ላይ ተጽዕኖ ማምጣት የሚያስችልበት ደረጃ ላይ እየደረሰ መምጣቱን ጭምር ይናገራሉ።